irratti wiixataa hanga jimaataatti qophii afaan oromoon dabarsu asirratti raawwata gama keenyaan wiixata walitti deebina boqonnaa gaarii nagaatti bulaa amma sagantaa afaan amaaraatti itti fufu. ይህ የአሜሪካ ድምፅ ራዲዮ በ25 እና በ30 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ጥር 15 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። ጤና ይስጥልን። የምናስተናግዳችሁ እኔ ሰሎሞን አባት እና እኔም አዲሱ አበበ ነን። የመላው ኢትዮጵያ አንድነት ድርጅት መኢአድና አንድነት ለዲሞክራሲና ለፍትህ ፓርቲ የውስጥ ችግሮቻቸውን ይፍቱ በሚል የምርጫ ቦርድ የሰጠው ቀነ ገደብ ሊጠናቀቅ ቀናት ብቻ ቀርተውታል። ጥቅምት 28 በተካሄደ ጠቅላላ ጉባኤ የተመረጡት የመኢአድ አመራሮች ግን ከዚህ በኋላ ተጨማሪ ጉባኤም ሆነ። ክቡራትና ክቡራን አድማጮች በዛሬው የዕለቱ አብይ ርዕሳችን የአንድነት ለዲሞክራሲና ለፍትህ አመራር ተከፋፍሏል በሚል ሌላው የአመራር ክንፍ ናቸው ሲል ብሔራዊ ምርጫ ቦርድ ደብዳቤ የነበሩ አቶ አየለ ስሜንህ ለቪኦኤ የሰጡት መግለጫና እንደዚሁም ፓርቲው ራሱም በመንግስት ላይ ክስ ያሰማበት ዘገባ ይኖረናል። ከለዋና ዋና ዜናው ደግሞ አዲሱ ከዛሬ ምሽት ዋና ዋና ዜናዎች የኤርትራ መንግስት ታስረው የቆዩ ስድስት ጋዜጠኞችን በዋስ ፈታ የቱርኩ ፕሬዝዳንት የዛሬ የሞቃዲሾ ጋዜጣቸውን ቀይረው ያነጋገራቸው ንጉስ አብደላ የቀብር ስነ ስርዓት ሄደዋል የሚሉ ዋና ዋናዎቹ ናቸው ክቡራትና ክቡራን አድማጮች በየጣልቃው እየተረባበሸ ላለው የቴክኒክ ችግርና የድምፅ አለመስተካከል ይቅርታን ጠይቃለን አሁን የሰዓቱን የዓለም ዋና ዋና ዜና እናስደምጣችሁ የውስጥ ችግራችሁን ፍቱ በሚል ብሔራዊ የምርጫ ቦርድ የሰጠው የሁለት ሳምንታት የጊዜ ገደብ ሊጠናቀቅ የቀረው ቀናት ብቻ ቢሆንም የመኢአድ መሪዎች ግን ምንም አይነት እንቅስቃሴ እያደረግን አይደለንም ሲሉ አስታውቀዋል። ከዚህ በኋላ የምንጠብቀው ምርጫ ቦርድ የሚወስደውን እርምጃ ብቻ ነው ሲሉም ፕሬዚዳንቱ አቶ ማሙሻማር አስታውቀዋል። በጥቅምት ሀያ ስምንቱ ጠቅላላ ጉባኤያችን የተሳተፉ አንዳንድ አባሎቻችንም እንግልት እየደረሰባቸው ነው ብለዋል ፕሬዚዳንቱ። እስክንድር ፍሬው ዘገባ አለው። የመላው ኢትዮጵያ አንድነት ድርጅት መያድና አንድነት ለዲሞክራሲና ለፍትህ ፓርቲ የውስጥ ችግሮቻቸውን ይፍቱ በሚል የምርጫ ቦርድ የሰጠው ቀነገደብ ሊጠናቀቅ ቀናት ብቻ ቀርተውታል። ጥቅምት 28 በተካሄደ ጠቅላላ ጉባኤ የተመረጡት የመያድ አመራሮች ግን ከዚህ በኋላ ተጨማሪ ጉባኤም ሆነ ሌላ እንቅስቃሴ እንደማያካሄዱ እየገለጹ ነው። ዛሬ መግለጫ የሰጡት አመራሮቹ በፓርቲው ውስጥ የተካሄደው ምርጫ ሕጋዊ መሆኑን በድጋሚ አስታውቀዋል። ቪኦኤ ያነጋገራቸው የፓርቲው ፕሬዝዳንት አቶ ማሙሼት አማረም የሁለት ሳምንቱ ቀነገደብ መጠናቀቅ እንደማያሳስባቸው ነው ያብራሩት። እኛ እንግዲህ አሁን ውሳኔውን የሚወስነውን ውሳኔ ነው እየጠበቅን ያለ ነው። ምክንያቱም ከመያድ መተሪያ ደንብ ውጭ ሶስት ጊዜ በሁለት ወር ውስጥ ጠቅላላ ጉባኤ እንድንጠራ ቦርደር እያስገደደን ያለው እሱን በመንጠራነው ጊዜ ሊገኝ አልቻለም። ስለዚህ ሊገኝ ችሎ በታዛቢነት ሁኔታው መከታተል ካልቻለ የመያድን የጠቅላላ ጉባኤ ውሳኔ የመቀበል ግዴታ አለበት። እኛ የውስጥ ችግራችንን በስምምነት በውይይት ጠቅላላ ጉባኤው ወስኖ አረጋግጦ ሄዷል። ከዚህ ውጪ የሚደረጉ ድራማዎችና የህፃን ልጅ ስራዎች ሁሉ መቆም መቻል አለባቸው። የጠቅላላ ጉባኤውን ሪፖርት አያይዘን ሰጥተነዋል። በሪኮማንድ ይልከንለታል እርግጠኛ መሆኑን ለማረጋገጥ በአካል ሄደን ሰጥተነዋል። አልተቀበለም። ሁሉንም ካልተቀበለ ምን ችግር አለ ብሎ ነው ለኛ ችግራችሁን ፍቱ የሚለን። ጥቅምት 28 ከተካሄደውና ምርጫ ቦርድ እውቅና ካልሰጠው ጉባኤ ጀምሮ በአባሎቻችን ላይ የሚካሄደው ጫና ጨምሯል ሲሉም አቶ ማሙሼት አስረድተዋል። የፓርቲው ምክትል ፕሬዝዳንትና የሰሜን ቀጠና ኃላፊ አቶ ዘመነ ምህረት ደረሰባቸው ያሉትን በማስረጃነት ጠቅሰዋል። ምክትል ፕሬዝዳንትና የሰሜን ቀጠና ኃላፊ ከዚህ ጠቅላላ ጉባኤ ጥር 3 ተደርጎ ከተመለሰ በኋላ በፌዴራል ፖሊሶች ባለቤቱና ሕፃን ልጁ ፊት ከፍተኛ ድብደባ ደርሶበት አሁን የት እንደደረሰ አይታወቅም። ከአዲስ አበባ ወዴት ማለት ነው? ወደ ጎንደር በሄደ ማግስት ነው ይህ ግፍና መከራ የደረሰበትና ስለዚህ ይሄ ሁሉ መቆም መቻል አለበት። ፓርቲው የምክትል ፕሬዝዳንቱን የደህንነት ሁኔታ እየተከታተለ መሆኑንም ዛሬ ባወጣው መግለጫ አስታውቋል። ይህንኑ የመኢአድ ምክትል ፕሬዝዳንት እስር ከገለልተኛ ወገን ማጣራት አልተቻለም። ከአማራ ክልል ምላሽ ለማግኘት የተደረገው ጥረትም ለጊዜው አልተሳካም። እንደተገኘ መለስበታለን ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ የኤርትራ መንግስት ከየካቲት ሁለት ሺህ ሁለት ዓመተ ምህረት ጀምሮ ታስረው የቆዩ ስድስት ጋዜጠኞችን በዋስ መልቀቁን ዋና ጽህፈት ቤቱ ፓሪስ ፈረንሳይ የሚገኘው አርኤስኤፍ በሚል ምህፃር የሚታወቀው ድንበር የለሽ ጋዜጠኞች የሚባለው ቡድን አስታውቋል በዓለም ዙሪያ ለጋዜጠኞች ደህንነት የሚሟገተው ድርጅት የኤርትራ መንግስት ጋዜጠኞቹን በዋስ መልቀቁን አወድሶ ሌሎች መንግስቱ ያሰራቸውን ጋዜጠኞችም እንዲፈታ ጠይቋል። የአሜሪካ ድምፅ የትግርኛ ዝግጅት ያጠናቀረውን ዘገባ ሄኖክ ሰማግዜር ያቀርበዋል። ድንበር የለሹ የጋዜጠኞች ቡድን አር ኤስ ኤፍ ባለፉት አምስት ዓመታት በኤርትራ መንግስት ታስረው የነበሩ ስድስት ጋዜጠኞችን መንግስቱ በዋስ መፍታቱን አስታውቋል። በዋሴ የተፈቱት የሬዲዮ ባና ጋዜጠኞች በረከት ምስግና፣ ይርጋለም ፍስሐ፣ መብራቱ ባሲሎስ ዘሞ፣ ለሬዲዮ ዛራና ባና ይሰራ የነበረው መለሰ ንጉሴ ክፍሉ፣ ለድምፅ ሀፋሽ ይሰሩ የነበሩት ግርማ አብርሃምና ጴጥሮስ ተፈሪ መሆናቸውን የአርኤስኤፍ መረጃ አጠናቃሪ ከአንሲበ አስረድተዋል። የኤርትራ መንግስት እነዚህን ጋዜጠኞች በመፍታት ያሳየውን በጎ ተነሳሽነት እንዲቀጥልበት እናበረታታለን። ሌሎች በቁጥጥሩ ስር የሚገኙ ጋዜጠኞችን እንዲፈታ ጥሪ እናቀርባለን። ቀዳሚው ምላሻችን በዚህ ሳምንት ስድስት ጋዜጠኞች መፈታታቸውን አስመልክቶ የደስታ መልእክት ማስተላለፍ ነው። ጋዜጠኞቹ በማናቸውም መልኩ ድጋፋችን ካስፈለጋቸው ከጎናቸው እንቆማለን። በቁጥጥር ስር የሚገኙት ጋዜጠኞች እንዲፈቱ ድንበር የለሽ የጋዜጠኞች ቡድን ውትወታውን ይቀጥላል። በፍትህ ስርዓቱም እንዲሁ የህግ የበላይነት ተከብሮ ፍትህ እንዲያገኙ የጀመረውን ስራ ይቀጥላል። በኒውዮርክ መሰረቱን ያደረገው የጋዜጠኞች መብት ተሟጋች ድርጅት ሲፒጄ በኤርትራ ሀያ ስምንት ጋዜጠኞች መታሰራቸውን ገልጾ በኢትዮጵያ ተከታይነት ኤርትራ በአፍሪካ ቁጥር አንድ የጋዜጠኞች አሳሪ እንደነበረች ያስረዳል። ከዚህ በፊት በሚያዝያ ወር ሁለት ሺህ አምስት አመተ ምህረት ከእስር የተፈቱ ሰባት ኤርትራዊን ጋዜጠኞችና የአሁኑን ስድስት ጋዜጠኞች መለቀቅ በማያስመሰግነው ጋዜጠኞችን የማሰር ሰንጠረዥ ኢትዮጵያ 19 ጋዜጠኞችን በማሰር ከአፍሪካ ቀዳሚ ሆናለች። ኤርትራ አሁንም የስዊድን ዜጋ የሆነውን ዳዊት ይስሐቅን ጨምሮ 16 ጋዜጠኞችን በቁጥጥር ስር አውላለች። ኤርትራ በአርኤስኤፍ የመገናኛ ብዙሃን የነጻነት ሰንጠረዥ ከዓለም የመጨረሻ ደረጃን ይዛ ላለፉት ሰባት ዓመታት ቆይታለች። የቱርክ ፕሬዚዳንት ሪሴፕ ታይብ ኤርዶጋን ዛሬ ሞቃዲሾን ሊጎበኙ የያዙትን ቀጠሮ ሰረዙ። ምክንያት በሳውዲው ንጉሥ አብደላ ሞት። እናም ሚስተር ኤርዶጋን ለንጉሡ የቀብር ስነ ስርዓት ወደ ሳውዲ አረቢያ በረዋል። የቱርክ ፕሬዝዳንት ኢትዮጵያን፣ ሶማሊያንና ጅቡቲን ለመጎብኘት ቀደም ብሎ በያዙት መርሃ ግብር መሰረት አዲስ አበባን እንደጎበኙ ተገልጧል። የሞቃዲሾ ጉብኝት ሌላ ቀጠሮ እንደሚያዝለትም የሶማሊያ ባለስልጣናት ገልጠዋል። የቱርኩ መሪ ሞቃዲሾ ሊገቡ የታቀደው ትናንት ሐሙስ እንደነበርና በትናንት ሁለት ደግሞ ማዕከላዊ ሞቃዲሾ ውስጥ ለፕሬዝዳንቱ መኖሪያ ቅርብ በሆነ አንድ ሆቴል አቅራቢያ የመኪና ውስጥ ቦምብ በመፈንዳቱ ጉብኝቱ እንደተሰረዘ ይታወሳል። ዲሞክራሲያዊት ሪፐብሊክ ኮንጎ የህግ መወሰኛ ምክር ቤቷ አመጽ ቀስቅሶ ለብዙ ሰዎች ሞት ምክንያት የሆነውን አወዛጋቢ የምርጫ ህግ መቀየሩ ተነገረ። በተወካዮቹ ምክር ቤት የጸደቀው ይህ አዲስ ህግ የፕሬዚደንቱን ጆሴፍ ካቢላን የአገዛዝ ዘመን የሚያራዝም ነው ይላሉ ተቺዎች። በዚሁ ህግ ላይ ባለፈው ሰኞ ኪንሻሳ ውስጥ የተጀመረው ተቃውሞ ወደ ጎማና ሌሎችም ከተሞች መዛመቱ ተሰምተዋል። አንድ የሰብአዊ መብቶች ተሟጋች ቡድን እንዳመለከተው ፖሊስ ሰላማዊ ሰልፈኞችን ለመበተን በከፈተው ተኩስ ቢያንስ 42 ሰዎች ተገድለዋል። የመንግስት ቃል አቀባይ ላምበርት ሜንዴ በበኩላቸው የፖሊስ አባላትን ጨምሮ ቢያንስ 12 ሰዎች መገደላቸውን ገልጸው ፖሊስ አመጽንና ዝርፊያን ለማስቆም ነው የተንቀሳቀሰው ሲሉ ለቪኦኤ ተናግረዋል። የዛምቢያው ፕሬዝዳንታዊ ምርጫ የእስካሁን ውጤት እንደሚያመለክተው የገዢው ፓርቲ እጩ ተወዳዳሪ ኤድጋር ሎንጉ በጠባብ ብልጫ እየመሩ ናቸው። የዛምቢያ የምርጫ ኮሚሽን ዛሬ አርብ እንዳስታወቀው የአርበኞች ግንባር ተወዳዳሪው ሎንግ ከተሰጡት ድምፆች አርባ ዘጠኝ በማግኘት እየመሩ ነው። በቅርበት የሚፈካከሯቸው የብሔራዊ ልማት አንድነት ፓርቲ እጩ ሀካይንዴ ሂሽሌማ ደግሞ 47 ከመቶ በመያዝ ይከተላሉ። የዛምቢያው ፕሬዚዳንታዊ ምርጫ አጠቃላይ ውጤት ነገ ቅዳሜ ይለይለታል ተብሏል። ይህ ምርጫ ባለፈው ጥቅምት ወር ከዚህ ዓለም በሞት የተለዩትን የቀድሞ ፕሬዝዳንት ሚካኤል ሳንታን ለመተካት የሚካሄድ መሆኑ ይታወቃል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ለዛሬ አርብ አጥቢያ ሌሊቱን በዘጠና ዓመታቸው ከዚህ ዓለም በሞት የተለዩት የሳውዲ አረቢያው ንጉስ አብዱላ የቀብር ስነ ስርዓት ተፈጽመዋል። ከአንድ ወገን ብቻ የሚወለዷቸው ወንድማቸው ሳልማን ቀጣዩ የዘውዳዊ ስርዓት ተረካቢ እንደሚሆኑም ታውቋል። ከዓለማችን ፈላጭ ቆራጭ ንጉሳዊ ገዢዎች አንዱ ከሆኑት ንጉስ አብዱላህ የዩናይትድ ስቴትስ የረጅም ጊዜ ወዳጅ እንደነበሩም ይታወቃል። ብስም ላህ ረሕማን ራሒም በያኑን ምን ዲዋን ልመለኪ የተከበሩ ሳልማንና መላው የቤተ መንግሥቱ ንጉሣውያን ቤተሰብ ንጉስ አብዱላህ ቢን አብዱል አዚዝ አልሳኡድ ለአርባጥያ ከሌሊቱ ሰባት ሰዓት ከዚህ ዓለም በሞት መለየታቸውን በእግዚአብሔር ስም ስንገልጽላችሁ በታላቅ ሀዘን ነው። ሌላው በአንድ ወገን ብቻ ወንድማቸው የሆኑት ሞቅሬን ደግሞ አልጋውራሽ ሆኖ ተሰይመዋል። በመጨረሻም የየመኑ ፕሬዝዳንት አብድ ራቡህ ማንሱር ሃዲ የሥልጣን መልቀቂያቸውን ትናንት ካቀረቡ ወዲህ ምክር ቤቱ መልቀቂያቸውን በመቀበልና ባለመቀበል መካከል ከነገ ወዲያ እሁድ ውሳኔ ስለሚሰጥ የአገሪቱ መጻይ የፖለቲካ ሁኔታም ግልጽ አይደለም ተባለ። በትናንት ዕለት ፕሬዝዳንት ሃይዲ ጋራ ጠቅላይ ሚኒስትሩ ካሌድ ባሃሃና ካቢኔቸውም ስንብት ጠይቀዋል። ይህ የሆነው በፕሬዝዳንቱና በሁጢ ሽምቅ ተዋጊዎች መካከል የቃላት ጦርነትና የፖለቲካ ፍጥጫ ሲካሄድ ከሰነበተ በኋላ ነው። የየመን ፕሬዝዳንትና የአገሪቱ ካቢኔ ከስልጣን ለመልቀቅ በመወሰናቸውና የሁጢ አማጽያንን መዲናዋን ሰንዓን በመቆጣጠራቸው የአካባቢው አገሮችንና የተቀረውን ዓለም አሳስቧል። ከዜናው በኋላ መጽሔት ዘገባ ይከለክልበታል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11900፣ 11965 እና በ12140 ኪሎ ሄርትዝ በ31 ሜትር ባንድ በ9435 እና በ9755 ኪሎ ሄርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥር 15 2007 ዓ.ም ምሽት ፕሮግራም ነው። በያዝነው የአውሮፓ አዲስ ዓመት አፍሪካ ጠንከር ያለ እድገት እንደምታሳይ የተባበሩት መንግሥታት ድርጅት አስታወቀ። አብዛኞቹ ትንባያዎች እንደሚያመለክቱት የዓለም ምጣኔ ሀብት በ2015 እና በ2016 ዓመታት የ3.1 ከመቶ ዓመታዊ እድገት በማሳየት እየተጠናከረ ይሄዳል። አደም ሂራይካ በአፍሪካ የኢኮኖሚ ኮሚሽን የተባበሩ መንግስታት ድርጅት ማለት ነው፣ የልዕለ ምጣኔ ሀብት ወይም ማክሮ ኢኮኖሚ ትንተና ኃላፊ ናቸው። ዘገባለን። አሁን አድማጮች፣ ሰላሳኛው የአፍሪካ ዋንጫ ምን ደረጃ ላይ ይገኛል? ዕለታዊ ዘገባውን ሰሎሞን ክፍሌ ይዞ ቀርቧል። እንደ ምናምሽታችኋል ኮንጎና ጋቦን ከኤ ቱኒዚያና ኬፕ ቬርዴ ከቢ ቡድኖች ስምንቱ ቲሞች ወደሚፋለሙበት ከባዱ የሩብ ፍጻሜ ውድድር ለማለፍ እድላቸውን አስፍተው ይጠባበቃሉ። አስተናጋጅ ኢኳቶሪያል ጊኒ እና ቡርኪና ፋሶ ግን የማለፋቸው እድል ጠባብ ነው። የዲምድቦች ተስፋ በቅርብ ጊዜ ውስጥ ይለያል። የሲዎቹ ጋናና አልጄሪያ ባደረጉትና ከጥቂት ደቂቃዎች በፊት በተጠናቀቀው ጨዋታ ጋና አንድ ለዜሮ አሸንፏል። ባለቀ ጊዜ ያገባው አሳሞ ጊያን ነው። ጋና ሌሎቹን ባለ ዕድሎች ተቀላቅሏል። በዚሁ በሲ ምድብ ያሉት የደቡብ አፍሪካና ሴኔጋል ቲሞች ጨዋታ ከአንድ ሰዓት በኋላ ይካሄዳል። በሌላ በኩል ትላንት እንደ ገለጽኩት የነገውን ካሜሩንና ጊኒ የሚያደርጉትን ጨዋታ በዋና ዳኝነት የሚመሩት ኢትዮጵያዊው ኢንተርናሽናል አርቢትር በአምላክ ተሰማ ይሆናሉ ተብሏል። በሌላ የስፖርት ዜና ዛሬ ጠዋት ዱባይ ላይ በተካሄደው ዓለም አቀፍ የማራቶን ሩጫ ውድድር የኢትዮጵያ አትሌቶች በሁለቱም ጾታ ድል ተቀዳጅተዋል። በዚያ የሚኖሩ ኢትዮጵያውያን ደስታቸውን ይገልጻሉ። በአንደኝነት የገቡት በሴቶቹ አሰለፈች መርጋ፣ በወንዶቹ ለሚ ብርሃኑ ናቸው። አሰለፈች ከአንድ ዓመት ተኩል በፊት ሴት ልጅ ከወለደች በኋላ የመጀመሪያዋ በሆነው በዛሬው ሙሉ ማራቶን ሮጣ ስታሸንፍ ከራሷ የኮርሱ ሬኮርድ ላይ 31 ሴኮንዶችን ላጭታለች። አሰለፈች ከዚህ ቀደም ሁለቴ በ2011 እና 2012 መሆኑ ነው የዱባይ ማራቶን ሻምፒዮን ስትሆን፣ ዛሬ ጠዋት ያስመዘገበችው ጊዜ 2 ሰዓት 20 ደቂቃ 29 ሴኮንድ ሆኗል። ሁለተኛ የወጣችው ኬንያዊት ግላዲስ ቸሮኖ በግማሽ ማራቶን የዓለም ሻምፒዮን ናት፣ በአንዲት ሴኮንድ ተቀድማለች። ሌላይቱ የኬንያ ሯጭ ሉሲ ካቡ ሦስተኛ በመጀመሪያ ሁለት ማራቶን አሸንፌ የተሸለምኩትን ጠቀም ያለ ገንዘብ አገሬ ውስጥ ሆቴል አስጀምረንበታል። በዚህኛው ስራውን እናስጨርስበታለን ብላለች አሰልፈች መርጋ ከድል በኋላ በሰጠችው አስተያየት። በወንዶቹ ለየት ያለ ውጤት ተመዝግቧል። የሀያ አንድ ዓመቱ ወጣት ለሚ ብርሃኑ ዛሬ ጠዋት በርቀቱ ታላቅ ዝና የነበራቸውን ሯጮች ጥሎ ሲገባ ሁለት ሰዓት አምስት ደቂቃ ሀያ ስምንት ሴኮንዱ አስመዝግቧል። ቀነኒሳ በቀለ ነበር ያሸንፋል ተብሎ የተጠበቀው፣ አልሆነለትም። በ2013 የዱባይና ቦስተን ማራቶን አሸናፊ ሌሊሳ ደሲሳ ሁለተኛ ሆኗል። ከአንደኛው በ24 ሴኮንዶች እርቆ ነው የገባው። ፖዲየሙን ምሉ ለማድረግ ደርቢ ሮቢ በሦስተኝነት ጨርሷል። የሚገርመው ሦስት ሌሎች የኢትዮጵያ ሯጮችም ተከታትለው ነው የገቡት። ፈይሳ ሌሊሳ አራተኛ፣ ሲሳይ ለማ አምስተኛ፣ በዙ ወርቁ ስድስተኛ። በአጠቃላይ ከቀዳሚዎቹ አስራ ሁለት አትሌቶች ደግሞ አስሩ የኢትዮጵያ ሯጮች ናቸው ሁሉንም እንኳን ደስ ያላችሁ በማለት ለሰዓቱ ያለኝን የስፖርት ዜና በቃለሁ። ነገ በተለመደው መስኮት እንገናኝ። ደህና ምሹ። አመሰግናለሁ ሰሎሞን ለዕለታዊ የአፍሪካ ዋንጫ ግጥሚያዎች ዘገባው። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። አንድነት ለዲሞክራሲና ለፍትህ ፓርቲ ገዢው ፓርቲ ኢህአደግና መንግሥት አንድነት እንዲጠፋ ውሳኔ ማሳለፋቸውን አረጋግጠናል ሲል ክስ አሰምቷል። ምርጫ ቦርድ የአንድነት ሌላው አካል መሪ ናቸው ያላቸው አቶ አያለ ሲመነህ ፓርቲው ተከፋፍሏል የተባለውን አስተባብለዋል። አንድነት በመጪው እሁድ በተለያዩ የኢትዮጵያ ከተሞች ሰላማዊ ሰልፎችን መጥራቱን አስታውቋል። በአዲስ አበባ አስተዳደር ስር ያለው ኤፍኤም 961 ራዲዮ በአስተዳደሩ ሰልፉ ህገ ወጥ ነው መባሉን ዘግቧል። ነው ዛሬ ከቀትር በኋላ ፓርቲው በጽህፈት ቤቱ በሰጠው ጋዜጣዊ መግለጫ ያሰራጨው ጽሁፍ ገዢ ፓርቲና መንግስት በዚህ ዓመት ይደረጋል ተብሎ ከሚጠበቀው ሀገር አቀፍ ምርጫ በፊት አንድነትን ለማጥፋት ፖለቲካዊ ውሳኔ እንደወሰነበት በማያሻማ መልኩ ግልጽ ሆኗል ይላል። ለዚህም ዋና ማስረጃዎች ናቸው ያላቸውን ይዘረዝራል። ከእነዚህ ማስረጃዎች አንዱ ፓርቲው በማያውቀውና ከፓርቲው ደንብ ውጭ በሆነ መልኩ እንዲሁም ምርጫ ቦርድ ተቀናቃይ ናቸው ሲላቸው የነበሩት የአንድነት ፓርቲ አባል አቶ አያለ ሲሜንህ የፓርቲው አባል መሆናቸውን ባረጋገጡበት ወቅት ለነገ ጥር 16 ቀን 2007 ዓ.ም በምርጫ ቦርድ አመቻችነት የአንድነት ጠቅላላ ጉባኤ መጠራቱ እንደሆነ ይገልጻል። ዝርዝሩም አቶ አስራት ጣሴ የአንድነት ብሔራዊ ምክር ቤት አባል በንባብ አሰምተውት ነበረ። አሁን አቶ አየለ ስሜነ አንድነት ላይ የተደገሰውን የፖለቲካ ደባ ካረጋገጠና እየሄደበት ያለው መንገድ ትክክል እንዳልሆነ ከተረዳ በኋላ ወደ ፓርቲው በተመለሰበት ሁኔታም ላይ ጠቅላላ ጉባኤ ለጥር 16 2007 እንዲካሄድ ምርጫ ቦርድ እንዲያመቻች ተደርጎ አንድነትን ለተለጣፊዎቹ የማስተላለፍ ውንብድና በተሳካ ሁኔታ ለማስፈጸም ስርዓቱ ደፋ ቀና ያለ መሆኑ ለመረዳት ችለ አንድነት ጉዳዩን በሀገሪቱ ሕግ መሰረት ወደ ፍርድ ቤት ወስጀው የሚያይልኝ ፍርድ ቤት መጥፋቱ ሌላ ማስረጃ ነው ይላል። አቶ አስራት ጣሴ ጉዳዩን ወደ ፍርድ ቤት ወስዶ እንዲታይለት ቢጠይቅም በሚደንቅ እና በሚያሳዝን ሁኔታ ፍርድ ቤቱም ይህን ጉዳይ ማየት አልችልም የሚል ኃላፊነት የጎደለው እምቢተኝነት አሳይቷል። ይህም የፍትህ ስርዓቱ ቀጭን ፖለቲካዊ ትእዛዝ እየተሰጠው እንደሚሰራ ያረጋገጠ ከመሆኑም ባሻገር ስርዓቱ አንድነትን እስከዚህ ርቀት ሄዶ ለማጥፋት ቆርዶ እንደተነሳ የሚያረጋግጥ ነው። አንድነት ዛሬ በሰጠው ጋዜጣዊ መግለጫ ላይ ተገኝተው ዛሬም ከፓርቲ ከአንድነት አልተለየሁም ያሉት ደግሞ ቀደም ሲል ምርጫ ቦርድ የአንድነት ሌላው የአመራር ክንፍ ናቸው ሲል ደብዳቤ ሲጽፍላቸው የነበሩት አቶ አየለ ስሜነህ ናቸው። እኛ የአንድነት ለዲሞክራሲና ለፍትህ ፓርቲ አንድነት አባላት ቀደም ሲል በፓርቲ ውስጥ ተከሰቱ ብለን ያሰብናቸውን ያለ መግባባቶች ይስተካከሉ ዘንድ ጥያቄ አቅርበን ተገቢ መልስ በማጣታችን በወቅቱ ሕጋዊ መልስ ሊሰጠን ይችላል ብለን ወደ አሰብነው ነው መንግስታዊ አካል ደረጅም ጊዜ መልስ ስንጠባበቅ ቆይተናል። ሆኖም እኛ ባነሳነው ጥያቄ ተሳቦ ወደማንፈልገው አቅጣጫ የሚመራን ክፍል በመፈጠሩ ይህም በእጅጉ ፓርቲያችንን የሚጎዳ መሆኑን በመገንዘባችን ቀደም ሲል ያነሳነውን ጥያቄ በፓርቲያችን ውስጥ ሆነን በውይይትና በድርድር ለመፍታት ወስነናል። አቶ አየለ ስሜነ ይህን ውሳኔ ከሌላው ጓደኛ ናቸው ካሏቸውና በስፍራው ከነበሩት ከአቶ ኢሳያስ ቱሉ ጋር ለምን እንደወሰኑም አብራርተዋል። ይህን ውሳኔ ለመወሰን የተነሳሳንበት ምክንያት አንድ ወቅቱ የምርጫ ጊዜ በመሆኑ ሁለት፣ ፓርቲው በዚህ ምክንያት ከፍተኛ አደጋ ላይ ይወድቃል ከሚል እሳቤ በመነሳት ነው። ከምርጫው በኋላ ችግራችንን በውይይት ለመፍታት በመስማማታችን ከፓርቲያችን ጋር ምንም አይነት የመለያየት አቋም የሌለን መሆኑን በማረጋገጥ ይህንኑ አቋማችንን በዛሬው ዕለት በአንድነት ለዲሞክራሲና ለፍትህ ፓርቲ አንድነት ጽህፈት ቤት ቀርበን ይህን የአቋም መግለጫ ሰጥተናል። አንድነት በዚህ መግለጫው ላይ ገዢው ፓርቲና መንግስት እየወሰዱት ናቸው ላለው እርምጃ ተቃውሞውን ለመግለጽ ለጥር 17 ቀን 2007 ዓ ም በአዲስ አበባ በደብረ ማርቆስ በጂንካ በሸዋሮቤትና በአርባ ምንጭ ከተሞች ሰላማዊ ሰልፍ እንደጠራ አስታውቋል በአዲስ አበባ መገናኛ ብዙሀን ስር የሚገኘው ኤፍኤም 96 ነጥብ 1 ሬዲዮ ጣቢያ በአዲስ አበባ መስተዳደር የሰላማዊ ሰልፍ እውቅና ሰጪ ክፍልን በመጥቀስ ሰልፉ ህገወጥ እንደሆነ አስታውቋል መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከአሜሪካ ድምፅ ሬዲዮ መጽሔት ነው እያደመጣችሁ ያላችሁት። የዕለቱ አብይ ርዕስ ተጠናቀቀ። ቀጣዩ የመጽሔት ትንታኔ ነው። የየመን ፕሬዚደንትና የሀገሪቱ ካቢኔ ከስልጣን ለመልቀቅ መወሰናቸውና የሁጢ አማጽያንም ዋና ከተማይቱን ሰንአን መቆጣጠራቸው የአካባቢውን ሀገሮችና የቀረውንም ዓለም አሳስቧል። አንዳንድ የመናውያን የሽአዎቹ ሁጢ ንቅናቄ የሽአ ኢራንን ተግባር እየፈጸመ ነው ይላሉ። ሁጢዎቹ ግን ያስተባብላሉ። ባልደረባችን ዝላቲ ካሆክ ያጠናቀረችውን ዘገባ አዳነች ፍሳዬ ታቀርበዋለች። በከባድ የታጠቁ ሁቲ አማጽያን ትናንት ተደረገ በተባለው ስምምነት መሰረት ከአካባቢው ለመውጣት ቃል ገብተው የነበሩ ቢሆንም የሀገሪቱን ፕሬዝደንት መኖሪያ ቤትንና ቤተ መንግስቱን መክበባቸውን ቀጥለዋል። ከሁቲዎቹ አማጽያን አንዱ አቡ ሀሰን ሰንዓ ላይ ሆኖ ሲናገር አማጺያኑ ቦታዎቹን የያዙት ግጭት ለማስወገድ ነው ይላል። ሙህም ጅዳን ፊ ተስሒሕ አልዓመልያ ስያሲያ እኛ እዚህ ያለ ነው ጸጥታን ለመጠበቅና መረጋጋት ለማምጣት ነፃነትና ህዝባዊ አገልግሎቶችን ለመጠበቅም ጭምር ነው። የየመኑ ፕሬዚደንት አብዱራቡህ ማንሱር ሃዲ ትናንት ትላንት ከስልጣን እንደሚወርዱ አስታውቀዋል። ጠቅላይ ሚኒስትር ካሊድ ብሃህም መንግስቴ ገንቢ ባልሆነ የፖለቲካ ትርምስ ውስጥ እንዲዘፈቅ አልፈልግም በማለት ቀደም ሲል የስንብት ጥያቄ አቅርበዋል። ሰንአ ያሉት የተባበሩት መንግሥታት ድርጅት ልዑክ ጀማል ቤኖማር ሁሉም ወገኖች ስለ ሥልጣን ክፍፍልና ግጭት ለማቆም ያደረጉትን ስምምነት እንዲያከብሩ ጥሪ አድርገዋል። I want to assert again that the crisis cannot be resolved but by way of what you agree to. ደግሜ ላረጋግጥ የምፈልገው ነገር ቀውሱ ሊፈታ የሚችለው በብሔራዊ ውይይት ጉባኤና በሰላምና ብሔራዊ አጋርነት ስምምነት መሰረት በተገኙት ውጤቶች ምክንያት ባደረጋችሁት ስምምነት መንገድ ነው። ሁላችሁም አደብ ገዝታችሁ በብሔራዊ መንፈስ የየመንን ሀገራዊ ጥቅም በማስቀደም የፖለቲካ ልዩነቶቻችሁንና ግጭቶችን በማስወገድ ካለምንም ማጓተት በመነጋገርና በፖለቲካዊ መንገድ እንድትፈቱ ጥሪ አደርጋለሁ። ዩናይትድ ስቴትስም በየመን ውይይትና ሰላማዊ ሽግግር እንዲኖር ጥሪ አድርጋለች። ፕሬዝደንት ሃዲ በየመን ያሉትን ከአልቃይዳ ጋር የተሳሰሩ ቡድኖችን ኢላማ በማድረግ ረገድ ከዩናይትድ ስቴትስ ጋር ሲተባበሩ ቆይተዋል። ዴቪድ ሸንከር የተባሉ ዋሽንግተን በሚገኘው የመካከለኛው ምስራቅ ፖሊሲ ተንታኝ አልሑራ በተባለው ቴሌቪዥን ሲናገሩ ሺዓውን ቡድን መሳሪያ የምታስታጥቀው ኢራን ናት ይላሉ። ግብፅ ሆነው የየመንን ጉዳይ የሚያጤኑት ግብፃዊ ተቃዋሚ ፖለቲከኛ ሸዲ ጋዛሊ በየመን ያለው ሁኔታ መላውን ክልል ይነካል ብለዋል። ሸዲ ጋዛሊ አያይዘውም በየመን ቁልፍ ሚና የሚጫወቱት ሁቲዎቹ ሳይሆኑ ኢራን በመሆኗ ከኢራን ጋር መነጋገሩ ይበጃል ብለዋል። የትንታኔውን ዝግጅት እያገባደድን ነው። የመጨረሻው ዘገባ እንሆ። የአፍሪካ ሕብረት መሪዎች ጉባኤ ዛሬ አዲስ አበባ ውስጥ ተከፍቷል። ዘጋቢያችን ማርታ ቫንደርዎፍ የሕብረቱን ኮሚሽን ምክትል ሊቀመንበር በጉባኤው አጀንዳዎች ላይ አነጋግራለች። ትዝታ በላቸው ታቀርበዋለች። በሚቀጥለው ሳምንት በአዲስ አበባ በመቶዎች የሚቆጠሩ ስብሰባዎች ይካሄዳሉ። ኦፊሴላዊው የጉባኤው ርዕሰ አጀንዳ ዊመን ኤምፓወርመንት ኤንድ ዲቨሎፕመንት ሴቶችን በራስ እንዲተማመኑ ማስቻል ና ልማት የሚል ሲሆን ኢቦላ ና የዘንድሮ የአህጉሪቱ ምርጫዎች ሰፊውን የውይይት ጊዜ እንደሚይዙ ይገመታል። ለምሳሌ የናይጄሪያው ነውጠኛ ቡድን እንደሚያካሄደው ጥቃት ያሉ የሰላምና የጸጥታ ጉዳዮችም አብይ የውይይት ርዕሶች እንደሚሆኑ ይጠበቃል። የአፍሪቃ ኅብረት ኮሚሽን ምክትል ሊቀመንበር ኤራስተስ ሟንቻ ነውጠኛ ቡድኖች ላይ የሚወሰድ ቀጣይ እርምጃ በጉባኤው ላይ የአካባቢው ሀገሮች በሚያቀርቧቸው ጥያቄዎች ላይ ይመረኮዛል ብለዋል። ቦኮ ሐራም የሚያካሄደውን አረመኔያዊ ጥቃት እንዲሁም ከናይጀሪያ አልፎ የጥፋት ክንዶችን ወደ ሌሎች መዘርጋቱን ስናይ ጣልቃ መግባት አስፈላጊ ነው። ግን ያ እርምጃ የአካባቢው አገሮች ጥያቄ ላይ ይመረኮዛል። ለዚህ ነው ጉዳዩ ላይ ኅብረቱ ሊወያይ የሚገባው እና ጥያቄ ከቀረበ የአፍሪቃ ኅብረት እርምጃ ይወስዳል። ከአፍሪቃ ኅብረት ጉባኤ ጎን በደቡብ ሱዳን ግጭት ላይም የመሪዎቹ ጉባኤ ይወያያል። የደቡብ ሱዳን ተፋላሚ ወገኖችን ሲያደራድር የቆየው ኢጋድ የምስራቅ አፍሪካ የልማት በይነ መንግስታት ለመሪዎቹ ጉባኤ ሪፖርት ያቀርባል። በዚያ ላይ ተመርኩዞም የአፍሪካ ኅብረት እርምጃ እንደሚወስድ ተገልጿል። ዘንድሮ ከአስር በላይ የአፍሪካ አገሮች ምርጫ የሚያካሂዱ ሲሆን ምርጫዎቹ ሰላማዊ እንዲሆኑ ኅብረቱ የራሱን ሚና እንደሚጫወት ሙንቻ ተናግረዋል። ምርጫዎቹ ነፃና ፍትሃዊ ውጤት እንዲኖራቸው ህብረቱ ታዛቢዎች እንደሚመድብ፣ ግጭቶችም እንዳይከተሉ ፓርቲዎች የመወያየት እድል እንዲኖራቸው ያስችላቸዋል ብለዋል። በወቅቱ አፍሪቃን ስለ ገጠማት የጤና ቀውስ ኢቦላ ሲናገሩም እርግጥ ይህ አዲስ ማህበራዊ ቀውስ ነው። ከክስተቱ የተማርነው ግን የአቅም ግንባታና መዋቅራዊ ዝግጁነት እጅግ አስፈላጊ መሆናቸውን ነው ብለዋል። በዚህ ሳምንት ሰባት ቀን ማለት በየሳምንቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ አምስት እና ሰላ ሜትር በአንድ አጭር ሞገድ እንዲሁም በናይል ሰዓት ከምናቀርብላችሁ መደበኛ ዝግጅቶቻችን በተጨማሪ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ እስከ አንድ ተኩል በአስራ አራት ሰላሳ አንድ ኪሎ ሄርዝ መካከለኛ ሞገድ የምናስተላልፍላችሁን ስርጭት በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተር ደግሞ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይክ አስተነጋገሩ። በስልካችሁ ቪኦኤ ሆርን ዶት ሞቢ ቪኦኤ ዶት ሆርን ሞቢ እንዲሁም ናይልሳት ላይ እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን፣ ለአይፓድ እና ተመሳሳይ መሳሪያዎች ተጠቃሚዎች ከአፕ ስቶር ወይም ከአይቱንስ ስቶር፣ ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ወይም ከጉግል ፕሌይ ታገኛላችሁ። በስቱዲዮ ቴክኒሽያኑ ከርቲስ ባይንም ነው ፕሮግራሙን እየመራ ያለው። ቴል ላይም ቤክ ነው እንዲሁም የምናስተናግዳችሁ አዲሱ አበበና እኔም ሰሎሞን አባተነን። አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ ካንተን እንጠብቃለን። እሺ። የውስጥ ችግራችሁን ፍቱ በሚል ብሔራዊ ምርጫ ቦርድ የሰጠው የሁለት ሳምንታት የጊዜ ገደብ ሊጠናቀቅ የቀረው ጥቂት ቀናት ብቻ ቢሆኑም የመኢአድ መሪዎች ግን ምንም አይነት እንቅስቃሴ እያደረግን አይደለም፣ ከእንግዲህ የምንጠብቀው የቦርዱን እርምጃ ብቻ ነው ብለዋል ፕሬዚዳንቱ አቶ ማሙሸ አማረ። የኤርትራ መንግስት ከየካቲት 2002 ጀምሮ ታስረው የቆዩ ስድስት ጋዜጠኞችን በዋስ መፍታቱን በፓሪስ መሰረቱን ያደረገው ድንበር የለሽ የጋዜጠኞች ቡድን አርኤስኤፍ አስታውቋል። በዓለም ዙሪያ ለጋዜጠኞች መብት የሚሟገተው ድርጅት የኤርትራ መንግስት ጋዜጠኞችን በዋስ መፍታቱን አወድሶ ሌሎች በመንግስት ቁጥጥር ስር የሚገኙ ጋዜጠኞችንም እንዲፈቱ ጥሪ አስተላልፏል። የቱርክ ፕሬዝዳንት ሪሴፕ ታይብ ኤርዶጋን ዛሬ ሞቃዲሾን ሊጎበኙ ነበረ። ነገር ግን ንጉስ አብደላ በመሞታቸው ለቀብር ወደዚያ ሄደዋል። የኮንጎ ዲሞክራቲክ ሪፐብሊክ የህግ መወሰኛ ምክር ቤት አመስ ቀስቅሶ ለብዙ ሰዎች ሞት ምክንያት የሆነውን አወዛጋቢ የምርጫ ህግ መቀየሩ ተገለጠ። የዛምቢያ ፕሬዝዳንታዊ ምርጫ የእስካሁን ውጤት እንደሚያመለክተው የገዢ ፓርቲ ተወዳዳሪ ኤድጋር ሉንጉ በጠባብ ብልጫ እየመሮ ናቸው። አርዕሰ ዜናው ይኸው ነው። አመሰግናለሁ አዲሱ፣ ለአርዕስተ ዜናው። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ተኩል ሊል ግማሽ ደቂቃ ይቀራሉ። ዋሽንግተን ዲሲ እና አካባቢዋ ደግሞ አርብ ጥር 15 2007 ዓ.ም ከቀኑ 7 ሰዓት ተኩል ነው። አሁን ወደ ሁለተኛው አጋማሽ ዝግጅታችን የመጀመሪያ ዘገባ እናልፋለን። በያዝ ነው የአውሮፓ ዓመት አፍሪካ ጠንከር ያለ እድገት እንደምታሳይ ትናንት ይፋ የተደረገ የተባበሩት መንግስታት ድርጅት የዓለም ምጣኔ ሀብት ሪፖርት አመልክቷል። የእድገቱ አንቀሳቃሾች ደግሞ የግል መዋለ ነዋይ ፍሰት እና የፍጆታ መጨመር እንደሚሆን ሪፖርቱ ጠቁመዋል። ምስራቅ አፍሪካ ደግሞ ከአምስቱም የአህጉሪቱ ክፍሎች የተሻለ እድገት ያሳያል ብሏል ሪፖርቱ። መለስካቸው አመሃ ነው ዘገባውን ከአዲስ አበባ የላከው። የመንግስታቱ ድርጅት በየዓመቱ የሚያወጣው የዓለም የኢኮኖሚ ሁኔታና የወደፊት አቅጣጫዎች ዘገባ የ2015 ይፋ ሲደረግ ዓለም አቀፉን ምጣኔ ሀብት በተመለከተ የሚኖረው እድገት ሞቅ ወይንም ቀዝቀዝ ሳይል ይህ እድገት እንደሚቀጥል ይጠቁማል። ሁለት ነጥብ ስድስት በመቶ በሆነ መጠን ዓለም አቀፋዊ ኢኮኖሚ እንደሚሳፋም ዘገባው ይገምታል። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን የማክሮ ኢኮኖሚ ትንተና ኃላፊ ሚስተር አደም ኤል ሂራይካ ዘገባውን በመንግስታቱ ድርጅት የስብሰባ ማዕከል ይፋ ሲያደርጉ ይህንኑ ግምት የሚያጠናክሩ መረጃዎችን ነበር የጠቀሱት። አብዛኞቹ ትንባያዎች እንደሚያመለክቱት የዓለም ምጣኔ ሀብት በ2015ና በ2016 ዓመታት የ ዓመታት የሦስት ነጥብ አንድ ከመቶ ዓመታዊ እድገት በማሳየት እየተጠናከረ ይሄዳል። ይህ በመንግስታቱ ድርጅት የተተነበየ ሲሆን የዓለም አቀፉ የገንዘብ ድርጅት ደግሞ የእድገቱን መጠን ወደ ሦስት ነጥብ አምስት በመቶ ከፍ አድርጎታል። በዚህ ዘገባ መሰረት የተሻለ ኢኮኖሚ እድገት የሚያሳየው የዓለም ክፍል የእስያው አህጉር ነው። ከዚሁ እድገት ጋር የሚመሳሰል እድገት ያስመዘግባል ተብሎ የሚጠበቀው የአፍሪካ አህጉር እንደሆነም ዘገባው ያመለክታል። እንደ ኤውሮፓውያን አቆጣጠር በ2015 ዓ ም በግሉ መዋሪ ነዋይ ፍሰትና እያደረ በማደግ ላይ የሚገኘው የፍጆታ መጠን በሚያሳድሩት ግፊት ምክንያት አፍሪካ ጠንካራ የኢኮኖሚ እድገት እንደምታሳይ ይገመታል። አህጉራዊ ኢኮኖሚ በ2014 ዓ ም ከነበረበት የ3.5 በመቶ እድገት በ2015 ዓ ም ወደ 4.6 በመቶ እና በ2016 ደግሞ ወደ 4.9 በመቶ እንደሚሻገር ዘገባው ይተነበያል። ኤል ሄራይካ ይህንን በይበልት ያብራሩታል። ግሮስ ኢን አፍሪካ ሪሜይንስ ስትሮንግ አንድ ግሮስ ሶ ፋክተርስ ኦፍ ሶርስ የው ግሮስ አር ዳይቨርስፋይ አክሮስ ከንትን በአፍሪካ ያለው እድገት ጠንካራ ሆኖ ቀጥሏል። የእድገት ምክንያቶች ደግሞ በየሀገሩ የተለያዩ ናቸው። ዛሬ ቁጥራቸው እየጨመረ የሚገኝ ሀገሮች የእድገታቸውን ዋና ምንጭ የውስጥ የፍጆታ ጥያቄ እያደረጉ ናቸው። በተለይም በመሰረተ ልማት የሀገር ውስጥ መዋለ ንዋይ፣ የሀገር ውስጥ የግል ፍጆታ የእድገቱ ምንጮች ሆነዋል። እንዲሁም የንግዱን መሰረት ማስፋትም አስተዋጽኦ እያበረከተ ነው። ዘገባው በዝርዝር እንደሚያጋራው አፍሪካ አሁንም የኢኮኖሚ መሰረቷ በአብዛኛው የጥሬ ዕቃ ሸቀጦች ሽያጭ መሆኑ ለክፉ አደጋ ሊያጋልጣት ይችላል። የተፈጥሮ ምርቶች አሁንም በአንጻራዊ ሁኔታ በዓለም ገበያ ደህና ዋጋ እያገኙ ቢሆንም እድሉ ዘላቂ እንዳልሆነና አህጉሪቱ የኢኮኖሚ መሠረቷን እንድታሰፋ መዋቅሯንም እንድትለውጥ፣ ባጭሩ ኢንዱስትሪያዊ ኢኮኖሚ ለመመሥረት ተግታ መሥራት እንዳለበት ዘገባው ይመክራል። በተጨማሪም የአፍሪካ ሀገሮች የእርስ በርስ ንግድ መስፋፋት እንዳለባቸው በአጽንኦት ያስገነዝባል። በተለይም አካባቢያዊ ንግድ ያለው ኢኮኖሚያዊ ፋይዳ ምን ያህል እንደሆነ ዘገባው ምስራቅ አፍሪካን እንደ መልካም አርአያ አንስቷል። አዳም ኤል ሂራይካ ሪ ኒንግ ኬንያና ዩጋንዳን የመሳሰሉ ሀገሮች በአካባቢያዊና ከንዑስ አካባቢያዊ ንግድ በእጅጉ እየተጠቀሙ ናቸው። ይህም ከፍ ላለ የእድገት መጠን አስተዋጽኦ እያደረገ ነው። እናም ሁለቱ ሀገሮች በአፍሪካ ከፍተኛ የእድገት መጠን ከሚያስመዘግቡት መካከል የሚገኙ ይሆናሉ። ለነገሩ ምስራቅ አፍሪካ በአህጉሪቱ ከፍተኛ የእድገት መጠን ሲያስመዘግብ የቆየ ክፍለ አህጉር ነው። አካባቢያዊ ንግድና እንደ አንዳንድ የእድገት ታሳቢ በመውሰድና ከዚያም በመጠቀም ክፍለ አህጉሩ ከፍ ያለ የእድገት መጠን እንደሚያስመዘግብም ይጠበቃል። በተመሳሳይ ዜና ዓለም ባንክ ሰሞኑን ባወጣው ኢትዮጵያን የተመለከተ ወቅታዊ ዘገባ እንዳለው ከዛሬ 15 ዓመታት በፊት በሀገሪቱ የነበረው የ44 በመቶ የድህነት መጠን ዛሬ ወደ 33 በመቶ ወርዷል። የዚህ እድገት መሠረቱ ደግሞ በግብርናው ኢኮኖሚ ዘርፍ የተገኘው ውጤት እንደሆነ የዓለም ባንክ ዘገባ ይናገራል። እንደ ዘገባው ከሆነ በዘርፉ የሚገኘው እድገት እንደ አውሮፓ አቆጣጠር ከ2005 ዓ ም ወይንም እንደ ኢትዮጵያውያን ዘመን አቆጣጠር ከ1997 ዓ ም ጀምሮ በየዓመቱ ድህነትን አራት በመቶ ለመቀነስ አስተዋጽኦ አድርጓል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው። አሁን ወደ ተከታዩ ዝግጅት እናልፋለን። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ሳይነች። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ፋርም አፍሪካ በድህነት ለሚኖሩ ሴቶች የሚሰጠው እርዳታ የኬንያ ትንሽ ልጆች በባለ ሀብቶች ሊወሰድ የነበረውን መጫወቻ ቦታ አስመለሱ የሚሉት ርዕሶች ነው ዛሬ የምንመለከተው። ፋርም አፍሪካ የተባለው አርሶ አደሮች ከድህነት እንዲወጡ የሚጥረው የረድኤት ድርጅት በኢትዮጵያ የሚያቀርባቸው ፍየሎችና ንቦች የአርሶ አደሮችን ኑሮ እየለወጡ እንደሆነ ዘ ጋርዲያን ጋዜጣ ድረገጽ ገልጿል። ፋርም አፍሪካ የኢትዮጵያ የኢኮኖሚ እድገት ዝር ባላለበት የትግራይ ደጋማ አካባቢዎች የሚኖሩ ሰዎች ራሳቸውን እንዲችሉ ለመርዳት በሚያደርገው ጥረት ተጠቃሚ የሆኑት ባለቤታቸው የሞቱባቸው ለታይ ገብረ ሚካኤል ተጠቃሽ ሆነዋል። ልጆቻቸውን የሚመግቡት በቀን ሁለቴ ብቻ ነበር። ፋርም አፍሪካ ከተባለው ዓለም አቀፍ የረድኤት ድርጅት ሶስት ፍየሎች ካገኙ በኋላ ግን ልጆቻቸውን በቀን ሶስት ጊዜ ከመመገብ አልፈው መክሰስም ይሰጧቸዋል። ሶስቱ ፍየሎች እያንዳንዳቸው ሁለት ሁለት በመውለዳቸውም የዘጠኝ ፍየል ባለቤት ሆኑ። የረዲኤቱ ድርጅት የፍየል እርባታ መርሃ ግብር አሰራር በሚያዘው መሰረትም ሶስት ፍየሎች ረዲኤቱ ለሚያስፈልገው ቤተሰብ ሰጡ። ከፍየሎቻቸው ሁለቱን ሸጠው ደግሞ ምግብና ለልጆቻቸው ለትምህርት ቤት የሚያስፈልጉ ነገሮች ለራሳቸውም ልብስ ለመግዛት ቻሉ። የቀሯቸው ፍየሎች ወልደውም ሰባት ደረሱ ይላል ዘጋርዲያን ጋዜጣ ድረገጽ ላይ የወጣው ጽሑፍ በሰሜን ትግራይ በሚገኘው 1500 ቤተሰብ በሚኖርበት ላዕላይ መጋሪያ ጸምሪ የሚኖሩት ለታይ ገብረ ሚካኤል በፊት ልጆቹ ይራቡ ስለነበረ ደስተኞች አልነበሩም፣ ቀጫጭኖችም ነበሩ። አሁን ግን ወፍረዋል ማለታቸውን ድረገጹ ጠቅሷል። የፍየልን ጥቅም በቀላሉ ለማየት እንደማይቻል ዘጋርዲያን ድረገጽ ሲያስረዳ የ32 ዓመት ዕድሜ እናት የሆነችው አብረህት ገብረ ኪዳን አምስት ልጆቿ አይናቸው ታመውባት ከፋርም አፍሪካ ካገኘቻቸው ፍየሎች አንደኛውን ሸጣ ልታሳክማቸው እንደቻለች ገልጿል። ፋና ፍስሐ የተባለች የሁለት ዓመት ዕድሜ ወጣት ደግሞ ከፋርም አፍሪካ ባገኘችው ሁለት የንብ ቀፎ ኑሮዋን ማሻሻል እንደጀመረች ድረገጹ ጠቁሟል። አጸደ ተክሉ የተባሉ የ45 ዓመት ዕድሜ እናት የመስኖ መሳሪያና ስልጠና በማግኘታቸው ነጭና ቀይ ሽንኩርት እንዲሁም በርበሬ ተክለው በማምረት ወደ አስር ሺህ ብር ገቢ በማግኘታቸው ጓደኞቼ እንደ ተምሳሌት በማየት ስለ እርሻ ተመክሮ ለማግኘት ወድን ይመጣሉ ማለታቸውን፣ በፍች ተለይቷቸው የነበሩት ባለቤታቸው ተመልሰው አዲስ ቤት ሰርተው አብረው እንደሚኖሩ ዘገባው ያወሳል። ዓለም አቀፍ የረድኤት ድርጅት ባቀረበላቸው በእጅ የሚንቀሳቀስ መስኖ ተጠቃሚ የሆነችው ሀረገወይኒ በበኩሏ ፋርም አፍሪካ የመስኖውን መሳሪያ ለማቅረብ ካልቻለስ ተብላ ስትጠየቅ ራሴ ለመግዛት እጥራለሁ ስትል እንደመለሰች ድረገጹ ጠቁሟል። ድህነትን መታገል በመጀመሪያችን ብሩህ መጻኢ እድል ይታየኛል። ድህነትን እስከምናሸንፍበት ጊዜ ድረስም በርትተን እንሰራለን በማለት ሀረገ ወይኒ ደስታዋን እንደገለጸች ድረ ገጹ ጠቅሷል። የፋርም አፍሪካ ውጥን እስካሁን ባለው ጊዜ ከአስራ ሁለት ሺህ በላይ የሚሆኑ ሰዎችን ረድቷል። መርሃ ግብሩ ለሁለት ዓመታት ያህል እንዲቀጥል በመደረጉም ገና ብዙ ሰዎችን መርዳት እንደሚችል ተጋርዲያን ጋዜጣ ድረገጽ ዘግቧል። ኤንፒአር በሚል አጽሮት የሚታወቀው የሕዝብ ሬዲዮ ድረገጽ በናይሮቢ ኬንያ የኳስ መጫወቻ ቦታ እንዳይወሰድባቸው ይከላከሉ በነበሩ ልጆች ላይ ፖሊሶች እምባ አስመጪ ጋዝ እንደተጠቀሙ ዘግቧል። በብዙ መቶዎች የሚቆጠሩ የአንደኛ ደረጃ ተማሪዎች ናይሮቢ የሚገኘው የመጫወቻ ቦታቸው ህገወጥ በሆነ መንገድ በግል ባለ ሀብት መወሰዱን በመቃወማቸው ፖሊሶች እምባስ መጭ ጋዝ ስለተጠቀሙ በመላ ከተማይቱና በማኅበረሰባዊ ሚዲያ ቁጣ አስነስቷል። ልጆቹ ያደረጉት ነገር ቢኖር እየከሰሙ በመሄድ ላይ ያሉትን የመንግስት ቦታዎች እንዳይወሰዱ መከላከል ነው። ተግባሩ የመሬት መቀራመት የሚል ስያሜ ያተረፈ ሲሆን በተወሰነ የመንግስት ቦታ ላይ በሌሊት የታጠረ ቦታ ይታያል። ድርጊቱን የተቃወሙ ሰዎች የፖሊስ እርምጃ ይወሰድባቸዋል። ከትንሽ ጊዜ በኋላ በታጠረው የመንግስት ቦታ ላይ አዲስ ፎቅ ሆቴል፣ ወይም የመኪና ማቆሚያ ቦታ ተሰርቶበት ይታያል። ባለቤቶቹ ደግሞ ከሀገሪቱ ፖለቲከኞች ጋር ጠንካራ ግንኙነት ያላቸው ናቸው ሲል የኤንፒአር ሬዲዮ ድረ ገጽ አውስቷል። ያሁኑ ተማሪዎቹ ሊከላከሉለት የተነሱት ቦታ ግን ላንጋታ ሮድ ከተባለው የአንደኛ ደረጃ ትምህርት ቤት ጋር የተያዘ ሲሆን ልጆቹ የእግር ኳስ ይጫወቱበት ነበር። ሊከላከሉለት የተነሱት ተማሪዎችም የስምንት ዓመት ዕድሜ ልጆች ሳይቀሩ ይገኙባቸዋል። ልጆቹ ለክረምት ወራት እረፍት ሲሄዱ ባለሀብቶች ከትምህርት ቤቱ ጋር የተያያዘውን ቦታ አጠሩት። ሰኞ ልት ታዲያ በብዙ መቶዎች የሚቆጠሩ ተማሪዎች በቦታው ተገኝተው ተቃውሞ በማሰማት አጥሩን አፈረሱት ፖሊሶች ደርሰው እምባስ መጭ ጋዝ ተኮሱባቸው ኬቪን ሳንድ የተባለ የአስር አመት ዕድሜ ልጅ ስለ እምባስ መጪው ጋዝ ሲናገር በጣም መጥፎ ነበር ብሏል ሌሎች ልጆች ደግሞ አይናቸውን እንዳቀላውና ሳል እንደለቀቀባቸው ተናግረዋል አካባቢው በነጭ ጭስ ታፍኖ እንደነበርም ድረገጹ ገልጿል ያለሁት ኬንያ ላይ ይሁን ጋዛ ሰርጥ ለመለየት አልቻልኩም ሲሉ ድጋፋቸውን ለመግለጽ ወደ ትምህርት ቤቱ ይሄዱ ሰው እንደተናገሩ የኤንፒአር ድረ ገጽ ጠቅሷል። የሚያስገርመው ግን ይላል ድረ ገጹ ላይ የወጣው ዘገባ፣ ፖሊሶች ከፈጸሙት ተግባር ሌላ ለማን ነው ይህን የሚያደርጉት? የልጆቹን የኳስ ሜዳ ለመንጠቅ የሞከረው ሰውስ ማን ነው? ለሚለው ጥያቄ መልስ አለመገኘቱ ነው። መንግስቱ እንኳን ለመናገር አልፈለገም። ናይሮቢ በዓለም ደረጃ ቤቶች በፍጥነት ከሚሰሩባቸው ከተሞች አንዷ ናት። የናይሮቢ ቤቶች ዋጋ ውድነት ከዓለም ሰላሳ አንደኛ ደረጃ እንደሆነ ከዋሽንግተን ዲሲ ከማያሚና ከኢስታንቡል የላቀ እንደሆነ ተዘግቧል ይላል ድረገጹ። የናይሮቢ ቤቶች ዋጋ መናር ከሀገሪቱ የኢኮኖሚ እድገት ጋር የተያያዘ ነው። ይሁንና ሚዛኑን የጠበቀ አይደለም። ተማሪዎቹ ተቃውሞ ባካሄዱበት ማግስት የኬንያው ፕሬዝደንት ኡሁሩ ኬንያታ በልጆቹ ላይ እምባስ መጭጋዝ መተኮሱን አውግዘዋል። በተግባሩ ላይ የተሳተፉትን ከፍተኛ መኮንን ከስራ አግደዋል። ተጠባባቂው የአገር አስተዳደር ሚኒስትር ጆዜፍ ኢንኬሰሪ ትምህርት ቤቱ ድረስ ሄደው ይቅርታ ጠይቀዋል። በባለሃብቶች ሊወሰድ የነበረው የኳስ ሜዳም ከትምህርት ቤቱ ጋር እንዲያያዝ ከመደረጉም በላይ መሬቱ በቡልዶዘር ተስተካክሎ እንደተመቻቸላቸውና ልጆቹም እንደተደሰቱ ሌሎች ባለሀብቶች በህገወጥ መንገድ ያጠሯቸው ቦታዎችም አጥሩን እያፈረሱ ወደ መንግስት ይዞታ ሲመልሱት እንዳየ የኤንፒአር ጋዜጠኛ አውስቷል። አድማጮች የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አዳነች እናመሰግናለን። ወደ ተከታዩ ቅንብር እናልፋለን። እሰጥ አገባ የኢትዮጵያ መገናኛ ብዙሃን ዛሬም ጠንካራ የመንግሥት ቁጥጥር መዳፍ እንደ ተጫናቸው ነው። በዚህም በርካታ ጋዜጠኞች ራሳቸውን በራሳቸው እስከ መገደብ ወይም ሳንሱር እስከ ማድረግ ደርሰዋል፣ ሲል ይነሳል ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሁማን ራይትስ ዋች ትናንት ይፋ ባደረገው ዓመታዊ ሪፖርቱ በኢትዮጵያ ልማት እድገትና ብልጽግና መብቶች ነጻነትና ዘላቂ ሰላም እንዲሁም ለዚያ የሚያዳርሱ አቅጣጫዎች ላይ ትኩረት በማድረግ የዜጎችን በሕግ ፊት እኩል የመታየት መብት የኢትዮጵያ አያያዝ በማስቀደም የጀመረው የሰጥ አገባ የሰጥ አገባ ተከታታይ ዝግጅት ሁለተኛ ምዕራፍ በመግቢያው የተጠቀሰውን የሁማን ራይትስ ዋች ዓመታዊ ሪፖርት ጨምሮ ሀሳብን በመግለጽ ነጻነት የኢትዮጵያ ይዞታ ላይ ያተኩራል። የክርክሩ ተሳታፊዎች መስፍን ነጋሽ በስቶክሆልም ስዊድን ነዋሪ፣ የቀድሞ አዲስ ነገር ጋዜጣ ዋና አዘጋጅ፣ ሌላው ደግሞ በዩናይትድ ስቴትስ ፔንሲልቬንያ ፊላደልፊያ ከተማ ነዋሪ አቶ ጸጋይ አረፈ በዓለም አቀፍ ግጭቶች አፈታት የሰለጠኑ ቀደም ሲል በኢሚግሬሽን ጉዳዮች ዙሪያ በተሰማራ መንግስታዊ ያልሆነ ድርጅት ያገለገሉና በአሁኑ ወቅት በግል ስራ የተሰማሩ ናቸው። አዘጋጅና አቅራቢ አሉላ ከበደ ነው። ወደ መጀመሪያው ክፍል የውሸቱ ቅንብር ነው። የዛሬ ክርክር ጭብጥ በኢትዮጵያ ያለውን የዜጎችን የንግግር ነጻነትና የመገናኛ ብዙኃን ነጻነት የሚመለከት ርዕስ ነው። ሌሎች የመብት ጉዳዮችም ከዚሁ ጋር ተያይዘው የሚመጡ እናከታትላለን። ይሄ ርዕስ በዓለም አቀፍ ተቋማት ጭምር በተደጋጋሚ የሚነሳ ነው። በዚህ ፕሮግራም ላይም በተደጋጋሚ መጎብኘት እድል አጋጥሞናል። በእናንተ እይታ የኢትዮጵያን የዜጎች የራስን ሀሳብ በነጻነት የመግለጽ መብት አያያዝ እንዴት ትመለከቱታላችሁ? እንግዲህ የለን ንግግር ነጻነት በዛ ምስል ደግሞ የመገናኛ ብዙሀኑንም ነጻነት ይመለከታል። መስን አንተን ላስቀድም። እንግዲህ ሀሳብን የመግለጽ የንግግርና የፕሬስ ነጻነት በመጠኑ የሚለያዩ ግን እጅግ በጣም የተያያዙ ነገሮች ናቸው። በጣም ጥሩ ከሆነ ነገር ለመጀመር የአገሪቱ ህገ መንግስት አንቀጽ ሀያ ዘጠኝ ዜጎች ሀሳብን የመያዝ ሀሳብን የማስተላለፍ ሀሳባቸውን የመግለጽ መብት እንዳላቸው በግልጽ ደንግጓል። ይሄ አንድ ጥሩ ነገር ነው። የፕሬስ ህጉም ጋር ስንመጣ ጥሩ ሊባሉ የሚችሉ አንቀጾች ያሉበት የፕረስ የሚዲያ ህግ አለ። ከዚህ ውጭ ያለውን ነገር በአጠቃላይ ስንመለከተው ግን ማንኛውም መብትና ነጻነት የሚተገበረው በማህበረሰቡ ውስጥ ባለው ፖለቲካዊና ማህበራዊ ማዕቀፍ ውስጥ ነው። ኢትዮጵያ ውስጥ አሁን ያለው የፖለቲካ ድባብ ኢትዮጵያ ውስጥ ሀሳብን ከመግለጽ ነጻነት ጋር ያሉ መብቶችን የሚገዙት ህጎች፣ እነዚህን ደምረን ስናየው ኢትዮጵያ ውስጥ ለዜጎች ሀሳብን በነጻነት መግለጽ እጅግ በጣም የተገደበበት ተጨባጭ ሁኔታ አለ ብዬ ነው የምነሳው። መልካም፣ ለመንደርደሪያ ያህል መስፍን የአንተን እይታ አስቀምጠህልናል። ሀሳቦቹን እያነሳን በተናጠል እንመለከታለን። ተመሳሳይ እድል አቶ ጸጋዬ መልካም በህገ መንግስትም ላይ እንደተጠቀሰው ና አቶ መስፍንም አሁን እንደጠቀሰው ሀሳብን የመግለጽ መብት እንዳለ ነው እንደውም ዓለም አቀፍ የሂማን ራይት ዲክላሬሽንም ላይ የታቀፈ ስለሆነ ሀሳብን የመግለጽ ከመሰብሰብ መብት ጋር የተያዙ እንደዚህ አንድ ላይ ስለሆነ ይህንን ያው ህገ መንግስቱም ያከብራል። ነገር ግን ምናልባት አሁን ያው ጥያቄዎቹ የሚሽከረከሩት በእዛው በተግባር ባለው በተግባር ላይ ባለው ምን ያህል እየተከናወነ ነው ያለው የሚለው ነው እና እንግዲህ ሁልጊዜም ቢሆን እኔ እንደዚህ አይነቶቹን ነገሮች ሳያቸው በተጨባጭነት ለማየት የምሞክረው ነገር ምንድን ነው? እያንዳንዱ ረቀቅ ያሉ ሀሳቦች ለምሳሌ አሁን ያው ሀሳብን የመግለጽ የሚለው ሀሳብ ራሱ ረቂቅ ሀሳብ ነው እና ሁልጊዜም ቢሆን እንደ ቤታችን ነው ወይስ እንደ ጎረቤታችን ነው፣ ያንን የምንተረጉመው የሚለው ነገር ላይ እንደርሳለን። እንደ ኢትዮጵያ ባለው ሀገር ለምሳሌ አሁን ሰማኒያ ከመቶ የሚሆነው የሚኖረው ከተማ አካባቢ አይደለም። ስለዚህ አጠረ ስናደርገው ከ ከሀያ ከመቶ በታች ላለው ህዝብ በሚመለከት ነው ማለት ነው። ይቅርታ ጣልቃ ልግባ ሰው በሚኖርባቸው አካባቢዎች ለይተዋል። ከመብት አንጻር እንዴት ነው የተመለከቱት? ሰማኒያ በመቶ በገጠር የሚኖር ነው፣ ሀያ በመቶ በከተሞች አካባቢ የሚኖር ነውን ብንስማማ ቁጥሩን በደምሳሳው የሚመለከተው ለምን ሀያውን ብቻ ይሆናል? እነኛ በገጠር አካባቢዎች የሚኖሩትን ዜጎች ሀሳብን የመግለጽ ነጻነት እንዴት የገመገሙት? ያው እንግዲህ አሁን በ በተለይ ትኩረት ለማንሳት እያሰብን ያለ ነው። ያው ሚዲያውን በሚመለከት ስለሆነ በሚለው ነው። እንግዲህ ያው ሬዲዮን ስንጨምር የሬዲዮ ተደማጭነት ፐርሰንቴጁ ይጨምራል። ከዛ በተረፈ ግን ህትመትን በተመለከተ ከሆነ የፕሬስን ጉዳይ ነው። በህትመት ደረጃ የሚወጡ የፕሬስ ጉዳዮችን በሚመለከት ከሆነ ግን በከተማ አካባቢና ፊደል በቆጠረው አካባቢ ላይ ነው የሚሆነው ለማለት ያህል ነው። እና ያ ምን ያህሉን እንግዲህ በፐርሰንቴጅ ደረጃ ስናወጣ ዘጠና ሚሊዮን ህዝብ አለ ኢትዮጵያ ውስጥ። ከዛ ውስጥ የትኛውን የሚወክለውን ክፍል ነው እያነሳን ያለ ነው ወደሚለው እንመጣለን ማለት ነው። ከዛ ውጭ ግን ያው በሀገሪቱ የተወሰኑ ህገ መንግስቱ አለ። ህገ መንግስቱ የሚደነግገው ነገር አለ። ህገ መንግስቱ ያወጣውና የሚደግፈው ነገር አለ። ከዛ በተለየ ደግሞ ወቅታዊ ሁኔታዎችን እየተመለከተ ደግሞ መንግስት ያወጣቸው የፕሬስ ህጎች ደግሞ አሉ። አቶ መስፍን ነጋሽ ጠንቅቀው እንደሚያውቀው አሁን ስልጣን ላይ ያለው መንግስት ደርግን ከጣለበት ማግስት የነበሩ በጣም ለቀቅ ያሉ የፕሬስ ፍሪዶሞች ነበሩ። ከዛ በኋላ በተወሰነ ደረጃ እነዛ እየተስተካከሉና መንግስት እያየ አይህ አያዋጣም እያለ የቀየራቸውና ያስተካከላቸው ነገሮች አሉ። በአጠቃላይ ሲታይ እዛ ላይ ነው ማለት ነው። አሁን ውይይቱ ያለው ተዛማች ነጥቦችን እናነሳለን። በአንድ በኩል የሰው ልጆችን የሰብአዊ መብት ለማስጠበቅ የሚያስችል ህግ መኖር የምትስማሙበት አለ። በሌላ በኩል በአቶ መስፍን በኩል የሚያነጻነት የሚገድብ አተገባበር ነው ሲል ባጭሩ፣ አቶ ጸጋዬ ደግሞ ቀደም ሲለቀቅ ያለው ወደኋላ እየተስተካከለ የመጣበት ነው ብለዋል። እስኪ የኔ ተከታይ ጥያቄ ከመነሳቱ በፊት ባነሳችኋቸው ጭብጦች ላይ ብቻ የየበኩላችሁን ግራና ቀኝ የሚታዩ ሀሳቦች ናዛም። አቶ ጸጋዬ የነዘሯቸው ሀሳቦች ትንሽ ለመቀበል የሚያስቸግሩ ሆነው ነው ያገኘኋቸው። የምንስማማባቸው እንዳሉ ሆነው ማለት ነው። ህገ መንግስቱ ላይ መኖሩ እነዚህን የመሳሰሉት እንዳሉ ሆነው ግን ለክርክራቸው መነሻ ያደረጉት አስበው የተነሱት ወይም ፕሬሚሳቸው መነሻዎቻቸው የተጓደሉና የተሳሳቱ ሆነው ነው ያገኘኋቸው። ለምሳሌ የትኞቹ ሀሳብን የመግለጽ ነጻነት ከሰው ልጅ የትምህርት የሀብት ወይም ሌላ ነገር ጋር የተያያዘ አይደለም። ሀሳብን የመግለጽ ነጻነት በመብቶች ዝርዝር ውስጥ የፖለቲካ ነጻነት ከሚባሉት ውስጥ ነው እና የአንድ ሰው መብቱ ነው። ለምሳሌ የሀገራችን ህዝብ እንግዲህ አቶ ጸጋይ እንደ ከፈሉት ሰባ አምስት ሀያ አምስት በመቶ በሚለው እንውሰድ እና ሰባ አምስት በመቶ ገጠር ያለ ነው እንበል የእሳቸውን ለመከተል ያህል ሰማንያ በመቶ በገጠር ሀያ በመቶ በከተማ ቃሉን ለመከተል ያህል በገጠር ነው ያለው እና አሁን ሀሳብን የመግለጽ ነጻነትን ስናነሳ ሁለት ነገር ነው የምናነሳው። አንደኛው ይሄ በገጠር ያለ ህዝብ ራሱ በሚፈልገው መንገድ የግድ ጋዜጣ ማተም የለበትም ግን በየአካባቢው ከካድሬዎች ቁጥጥር ነጻ ሆኖ ሀሳቡን መግለጽ ይችላሉ ወይ? ጠጅ ቤት ሄዶ ሀሳቡን መግለጽ ይችላሉ ወይ? እድር ላይ ሀሳባቸውን መግለጽ ይችላሉ ወይ? ሳይገላመጡ መንግስትን መተቸት ይችላሉ ወይ? እነዚህ ሰማንያ በመቶ የሆኑት በገጠር ያሉ ኢትዮጵያውያን ወገኖቻችን አንደኛው ይሄ ነው ሁለተኛው ወደ ሚዲያ ተቋማት ደግሞ ስንመጣ እነዚህን በገጠር ያሉ ወገኖቻችንን የሚደርሱ የሚዲያ ተቋማት ለምን በመንግስት እጅ ብቻ ቀሩ ይሄ በገጠር ያለው ህዝብ የሚያስፈልገውን መረጃ ሁሉ እያገኘ ነው ወይ ያሉትን አማራጭ ሀሳቦች የሚሰማበት የሚዲያ መድረክ አግኝቷል ወይ አላገኘም? ስለዚህ ሀሳብን የመግለጽ ነጻነት፣ የፕሬስ ነጻነት ስንል ሀሳብን የማያዝ፣ ሀሳብን የማካፈል እና ሀሳብን የመቀበልም ነጻነት ነው። ስለዚህ ይሄ አሁን የምንወያይበት ጉዳይ ከተማ አካባቢ ያሉ የጥቂት ወይም የሀያ በመቶ ኢትዮጵያውያን ጥያቄ አይደለም። የእነሱም ብቻ ቢሆን በቂ ጥያቄ ነው ለመነጋገር ግን አይደለም አጠቃላይ የኢትዮጵያውያን ጥያቄ ነው። ለምስ ምሳሌ ለመስጠት ያህል ለምንድን ነው በገጠሪቱ ኢትዮጵያ ላሉ ወገኖቻችን በየራሳቸው ቋንቋ የሚሰሩ የግል የሬዲዮ፣ የቴሌቪዥን፣ የጋዜጣ ተቋማት ኢትዮጵያ ውስጥ የሌሉት? ይሄ አለመኖሩ በገጠር ያለውን ሕዝብ በመብቱ እንዳይጠቀም አድርጎታል። የተጓደለ መብት እንዲያገኝ አድርጎታል። በሌላ በኩል ደግሞ ቅድም እንዳልኩት ያለ እነዚህ የሚዲያ ተቋማትም በየአካባቢው ሀሳቡን መግለጽ እንዳይችል ተደርጓል። ቅድም መጀመሪያ መግባያ ላይ ያልኩት በአገሪቱ የሰፈነው የፖለቲካ ድባብ ሰዎች ሀሳባቸውን እንዲገልጹ፣ እንዲወያዩ የሚያበረታታ አይደለም። ለዚህ ብዙ ምሳሌዎችን እያነሳን መጥቀስ እንችላለን። ምሳሌዎችንም እናነሳለን። ሀሳቡንም ዘርዘር እያደረግን በተናጠል በተከታታይ መታየት የሚችሉትን ለመመልከት እንሞክራለን። አቶ ጸጋዬ በቀጥታ ለእርስዎ ምላሽ እድል ልስጥ። እርስዎ ያነሱትን ሀሳብ ተንተርሰው አቶ መስፍን በአንድ በኩል በ80 እና በ ሀያ በመቶ ብቻ የተከፈለው የከተማዩ ብቻ ወይም የሀያ በመቶ ጉዳይ ብቻ አይደለም። 80 በመቶውንም አጠቃላይ ኢትዮጵያ ኢትዮጵያን የሚመለከት ነው። በየትኛውም ስፍራ በነጻነት በነጻነት ሐሳቡን የመግለጽ እድሉ ተገድተዋል ተገድበዋል ነው የሚሉት። አቶ መስፍን፣ ይሄ እንግዲህ ምላሽ የሚያስፈልግበት መልኩ ምንድን ነው? ቀደም ሲል እኔም ስናገር ይህንን አጥቻው አይደለም ማለት የሀሳብን ከመግለጽ አንጻር አይደለም። የሰማንያ እና የሃያ ከመቶ የተነሳው በአጠቃላይ እኔ የገለጽኩት ነገር ቢኖር ምንድን ነው ያው በርዕሱ ላይ እንደተጠቀሰው ስለ መገናኛ ብዙኃን ስለነበረ ነው እንጂ ሀሳብን መግለጽ በከተማ በገጠር ተብሎ የሚገታ ነገር አይደለም። እንደዛም ብዬ አይደለም የተናገርኩት። እዚህ ላይ ያው ማስተካከያን እንዳንጸባረቀው ብዬ ነው። ለመሆኑ የዜጎች ሀሳብን የመግለጽ ነጻነት ጉዳይ ለምን ይገደናል? ከጥያቄዎቹ አንዱ ነው። የሁማን ራይትስ ዋችን አመታዊ ሪፖርት ይዘት ጨምሮ የኢትዮጵያን የዜጎችን ሀሳብን የመግለጽ ነጻነት የተመለከቱ ጭብጦች በሰጥ አገባ በተከታታይ እንመለከታለን። የዛሬውን ግን በዚሁ ልናበቃ ነው። እንግዶቼን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። የማጠቃለያ ዜና እናሰማለን። የኤርትራ መንግስት ከየካቲት ሁለት ሺህ ሁለት ጀምሮ ታስረው የቆዩ ስድስት ጋዜጠኞችን በዋስ ፈጥቷል። የመኢአድ አመራር የውስጥ ችግሩን እንዲፈታ የሁለት ሳምንት ጊዜ በምርጫ ቦርድ ቢሰጠውም አመራሩ ግን ምንም ነገር አላደረግንም የቦርዱን እርምጃ ብቻ እንጠብቃለን ብለዋል ፕሬዚዳንቱ። የዛምቢያው ፕሬዚዳንታዊ ምርጫ የእስካሁን ውጤት እንደሚያመለክተው የገዢው ፓርቲ እጩ ተወዳዳሪ ኤድጋር ሎንጉ በጠባብ ብልጫ እየመሩ ናቸው። የኮንጎ ዲሞክራቲክ ሪፐብሊክ የህግ መወሰኛ ምክር ቤት አመፅ ቀዝቅሶ ለብዙ ሰዎች ሞት ምክንያት የሆነውን አወዛጋቢ የምርጫ ህግ ቀየረ። የየመኑ ፕሬዝዳንት አብዱ ራዱ ማንሱር ሀዲ የስልጣን መልቀቂያቸውን አቅርበዋል። እሁድ ዕለት ምክር ቤቱ ይሄንን መልቀቂያ ይቀበል አይቀበል ይወስናል። ለዛሬ አርባ አጥቢያ ሌሊቱን ያረፉት የዘጠና አመቱ የሳውዲው ንጉስ የቀብረ ስነ ስርዓት ተፈጸመ። ሳልማን ግማሽ ወንድማቸው መሪ ሆነዋል። ዜናው አበቃ። ክብራትና ክቡራን አድማጮች አሁን ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አጠር አጠር ያሉ መረጃዎችን ላካፍላችሁ፣ ጊዜም ካለን ጥቂት ሙዚቃን ጋብዛችሁና እንለያያለን። አንድ የዩናይትድ ስቴትስ ዶላር 20 ብር ከ26 ሳንቲም ተመንዝሯል። የመሸጫ ዋጋው 1 ዶላር እርሶ ካለው 20 ብር ከ16 ሳንቲም ይሰጦታል። የመግዣ ዋጋ ደግሞ 1 ዶላር እርሶ ከፈለጉ 20 ብር ከ36 ሳንቲም መክፈል ይኖርበታል። አንድ ፓውንድ የእንግሊዝ 30 ብር ከ41 ሳንቲም ነው። አንድ ዩሮ ደግሞ 22 ብር ከ80 ሳንቲም ነው። በዶላር ሲታይ ምንም እንኳን የኢትዮጵያ ገንዘብ እየወረደ መሆኑ ቢታይም ከዩሮና ከፓውንድ ጋር ስናስተያየው ደግሞ ሰሞኑ ትንሽ እየተጠናከረ የመጣ ይመስላል። ከኢትዮጵያ ሜቴዎሮሎጂ ኤጀንሲ ዌብሳይት አሁን ስቱዲዮ ከገባም በኋላ ባገኘሁት መረጃ ነገ አዲስ አበባ በአመዛኙ ፀሐያማ ትሆናለች። ከፍተኛ ሙቀቷ 24፣ ዝቅተኛው 9 ዲግሪ ሴልሽየስ ይሆናል። በኢትዮጵያ ከፍተኛው የጋምቤላው ከፍተኛ 39 ዲግሪ ሴልሽየስ፣ ዝቅተኛው ደግሞ የባሎዌ ሮቤው 6 ዲግሪ ሴልሽየስ ይሆናል። ልክ በ1965 ዓ ም የዛሬ 50 ዓመት ማለት ነው ሪቻርድ ኒክሰን የወቅቱ ፕሬዚደንት የቪየትናም ጦርነት መጠናቀቁን ያሳወቁበት ዕለት ነው ዛሬ። ክቡራትና ክቡራን አድማጮች ከዚህ ቀጥሎ ሙዚቃን ጋብዛችሁ አደረች ቻራዳ እስከ ዝግጅታችን ፍጣሚ ያብራችሁ ነ ጽግ ራዳ ብርቱ ነ

ዋና አዘጋጇ ትዘታ በላቸው። ሁላችንም ደህና ደሩን እያለን ቦታውን ለትግርኛ ፕሮግራም አዘጋጆች ለበትረና ለገብረ Yine imata dört eşla tay Çağlaşuşaçın Çağlaşuşaç